የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ እንደምን አመሻችሁ አድማጮቻችን ለዛሬ ከያዝናቸው ጥንቅሮች መካከል የተወሰኑትን ቀንጭ በምናሰማችሁ የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ የቀብር ሥነ ሥርዓት ተፈጽሟል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ። ከስራ አጋሮቻቸውና የቅርብ ጓደኛቸው መካከል አንዱ የሆኑት አቶ አስራ ጣሴን ነው ያሰማናችሁ። ቆየት ብለን ዝርዝሩን ይዘንላችሁ እንመለሳለን። ጠቅላይ ሚኒስትር አብይ አህመድና የህክምና ባለሙያዎች በሳምንቱ መገባደጃ ላይ ውይይት አድርገዋል። እዚህ ላይ ነው ልትረዱንና ልታግዙን የሚገባ እኛ የተሰበረ ልብ እንጠግናለን ብለን የእኛ ልብ ከተሰበረ ስለዚህ ይነ በውይይቱ ላይ አስተያየታቸውን ካቀረቡት የህክምና ባለሙያዎች መካከል የአንዷን አስተያየት ነው የሰማነው። ካፍታ ቆይታ በኋላ ሙሉ ዘገባውን ይዘን እንመለሳለን። እነኝህንና ሌሎች ዘገባዎችንም ይዘናል። አብረናችሁ የምናመሸው ሀብታሙ ስዩም፣ እንዲሁም እኔ ጽዮን ግርማንን ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮች፣ አውሮፕላን ተሸካሚ መርከብ፣ አጥቂ አውሮፕላኖች ያካተተ ግብረ ኃይል ወደ መካከለኛው ምስራቅ አንቀሳቀሰች። የብሔራዊ ጸጥታ አማካሪው ጆን ቦልተን እንደተናገሩት ወታደራዊ ግብረ ኃይል የሚሰማራው በአካባቢው ከኢራን ጋር በተያያዘ እየተባባሱ ላሉት ብዛት ያላቸው አስጊ ሁኔታዎች ፍንጮችና ማስጠንቀቂያዎች ምላሽ ለመስጠት ነው ብለዋል። ቦልተን ትናንት በሰጡት መግለጫ ዩናይትድ ስቴትስ በራሷም ሆነ በአጋሮቿ ጥቅሞች የኢራን አገዛዝ አንዳች ጥቃት ቢያደርስ የማያወላውል አጸፋ እንደሚገጥመው ግልጽ መልእክት ለማስተላለፍ ነው ሲሉ አስታውቀዋል። ዩናይትድ ስቴትስ ከኢራን አገዛዝ ጋር ጦርነት እንደማትፈልግ የገለጹት ቦልተን፣ ይሁን እንጂ ኢራን በመደበኛ ሰራዊቷም ይሁን በወኪሏ በአብዮታዊ ዘብ ቡድን አማካኝነት ለምታደርሰው ማናቸውም ጥቃት ምላሽ ለመስጠት ዝግጁ ነን ብለዋል። የቻይና ተደራዳሪዎች ወደ ዩናይትድ ስቴትስ ተጉዘው ቀጣዩን የንግድ ድርድር ለማካሄድ እየተዘጋጁ መሆኑን የቻይና የውጭ ጉዳይ ሚኒስቴር አስታወቀ። ቻይና ይህንን ያስታወቀችው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሂደቱን ከመጠን በላይ መጓተቱ ከቻይና በሚገቡ የብዙ መቶ ቢሊዮን ዶላር ሸቀጦች ላይ ከፍተኛ ቀረጥ እንጥላለን ብለው መዛታቸውን ተከትሎ ነው። ትራምፕ አዲስ ታሪፍ ስላሉት የበለጠ መረጃ ለማግኘት እየሞከርን ነው ሲሉ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሹዋንግ አመልክተዋል። በዚህ ሳምንት ወደ ዋሽንግተን ከሚጓዙ ተደራዳሪዎች መካከል ዋናው ተደራዳሪ የሆኑት ምክትል ፕሬዚዳንቱ ሊዩሂ ይኖርበት እንደሆነ ግልጽ አልተደረገም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ሰኞ ከሩሲያ ቻቸው ሰርጌይ ላቭሮቭ ጋር ተገናኝተው ይወያያሉ። ሁለቱ የሚነጋገሩት የሁለቱ አገሮች ግንኙነት በቬንዙዌላ ቀውስ ምክንያት ውጥረት ውስጥ በገባበት በአሁኑ ወቅት መሆኑ ነው። ፖምፒዮ ከሚስትር ላቭሮቭ ጋር ፊንላንድ ውስጥ ተገናኝተው ከመነጋገራቸው አስቀድመው ሲናገሩ ሩሲያ ቬንዙዌላ ጉዳይ ውስጥ ገብታ ማመሷ እንድታቆም እፈልጋለሁ ብለዋል። የውጭ ጉዳይ ሚኒስትር ፖምፒዮ ትናንት እሁድ ለፎክስ ኒውስ ቴሌቪዥን በሰጡት ቃል ለላቭሮቭ የምነግራቸው ፕሬዚዳንቱ ለመላው ዓለም የነገሩትን ነው። ሁሉም አገሮች ሩሲያን ጨምሮ ከቬኔዙዌላ መውጣት እንዳለባቸው ነግራቸዋለሁ። ማንም ቬኔዙዌላን እንዲበጠብጥ አንፈልግም ብለዋል። የሰው ዘር በአድራጎቱ በዓለም ብዝሃ ህይወት ጉዳት እያደረሰ ነው ሲል ያስጠነቀቀው የተባበሩት መንግስታት ድርጅት ሪፖርት ችግሩን ለማስተካከል ጊዜ ቢኖርም ያን ለማድረግ ግን ሁኔታውን እንዳለ የሚቀያየር እርምጃ እንደሚያስፈልግ አሳስቧል። ዛሬ የመንግስታቱ ድርጅት ያወጣው ሪፖርት ብዛት ካላቸው ሀገሮች የተውጣጡ አራት መቶ ሀምሳ ተመራማሪዎች ያካሄዱትን ጥናት መሰረት ያደረገ ነው። አንድ ሚሊዮን የእጽዋት የነፍሳት እና የእንስሳት አይነቶች ብዙዎች በተወሰኑ አስርቶች ጊዜ ውስጥ ጨርሶ የሚጠፉበት አደጋ ተደቅኗል ሲል ሪፖርቱ አስጠንቅቋል። ሰው የምድራችንን ብዝሃ ህይወት የሚያምንባቸውን አምስት ዋና ዋና ተግባራት ሪፖርቱ ሲዘረዝር የእኛ እንስሳትና የእንስሳትና የእጽዋት ተፈጥሯዊ መኖሪያዎችን ወደ እርሻዎችና ከተሞች መቀየር፣ ከመጠን ያለፈ የአሳ ማጥመድ እንቅስቃሴ ከአድራጎቶቹ መካከል ተጠቅሰዋል። የአየር ንብረት ለውጥ የሚያስከትሉት የከርሰ ምድር ምንጮችን ለነዳጅ መጠቀም፣ አየርና ውሀን መበከል እንዲሁም አካባቢ በቀል እጽዋትና እንስሳትን በመጤ እንስሳትና እጽዋት እንዲገፉ እድል መስጠትም ሌላው ምክንያት እንደሆነ የተባበሩት መንግሥታት ድርጅት ሪፖርት በዝርዝር አስፍሯል። አድማጮቻችን ለሰዓቱ ያዝናቸው ዜናዎች የሰማችኋቸው ነበሩ። ለምሽቱ ወደ ያዝናቸው ጥንቅሮች እንሻግራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ኢትዮጵያን በፕሬዝዳንትነት ያገለገሉት ዶክተር ነጋሶ ጊዳዳ የቀብር ስነ ሥርዓታቸው ተፈጽሟል። በሽኝታቸው ላይ የመንግሥት ባለሥልጣናትና በሙያና ሕይወታቸው የሚያውቋቸው ሰዎች ተገኝተዋል። ቀጣዩ ዘገባ ሽኝታቸውና ተያያዥ ጉዳዮችን ይዳሰሳል። በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኟቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ትናንት ተሸኙ። ከለውጡ በፊት የነበሩ የኢትዮጵያ መሪዎች ያሳደሩባቸው ጫና ውጤትም የታሰበው ሳይሆን ተቃራኒው መሆኑ በትናንትናው ሥነ ሥርዓት ታይቷል። ከ1987 ዓ ም ጀምሮ ወደ ሰባት ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነው። በትናንትናው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን፣ ከሥልጣንን መልቀቃቸውን ተከትሎ ጫናዎችና በደሎች ደርሰውባቸዋል። በሚያፈስ ቤት ኑረዋል። በሕዝብ ማመላለሻ ታክሲ ብሎውም በእግር ለመጓዝ ተገደዋል። ትናንት በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች እንደገለጹት ታዲያ በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን የፖለቲካ ሁኔታ ያሳያል። በደሉን የፈጸሙት ፖለቲከኞች በሕይወት እያሉ ነጋሶ እንደዚህ በታላቅ ክብር መሸኘታቸው መጽናኛ እንደሆናቸውም እነዚሁ የቅርብ ወዳጆቻቸው አስረድተዋል። ዶክተር ነጋሶን ከወጣትነት ዕድሜ ጀምሮ የሚያውቋቸው የቀድሞው የአንድነት ፓርቲ ዋና ጸሐፊ አስራት ጣሴ ከእነዚህ አንዱ ናቸው። ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በምርህ በሀሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባ ነቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ። እናም እውነተኛው ሰው ነጋሶ፣ ሌብነትን የሚጠየፉት፣ ዘረፋን የሚሸሹት ነጋሶ የበርካቶችን ተቀባይነት እንዳገኙ እንደዚህ በክብር ተሸኙ። ከለውጡ በፊት የነበሩት የኢትዮጵያ ገዢዎች እናሳቸው ግን ወዲህና ወዲያ ነበሩ። ለዶክተር ነጋሶ በፕሬዝዳንትነት የቆዩበት የስድስት ዓመት ከሰባት ወር ጊዜ ራሱ የሚያስደስት የሚያሰራም አልነበረም። ከፕሬዝዳንትነት የለቀቁ ሰሞን በመኖሪያ ቤታቸው ያነጋገርኳቸው ነጋሶ የስድስት ዓመት የባከነ ጊዜ መስሎ ይሰማኛል ያሉትን አስታውሳለሁ። የበዛ ትህትናቸው፣ እንግዳ ተቀባይነታቸው ሲታይ ግን በፕሬዝዳንትነት ያገለገለ ገና ከቤተ መንግስት የወጣ ሰው አይመስሉም ነበር። ከመቀመጫቸው ተነስተው ኩኪስ የሚያስይዙት፣ ቆሎ የሚያዘግኑት፣ ሻይ የሚቀዱት ነጋሶ በፖለቲከኞች ብቻ ሳይሆን በሌሎች አባወራዎች መለኪያም ትሑት የሚባሉ ሰው ነበሩ። ይህ ብቻ ግን አይደለም። በፕሬዝዳንትነት ባገለገሉበት ወቅት በቤተ መንግስት አብራቸው ትኖር የነበረችው ልጃቸው ተሊሌ ከእርሳቸው ገቢ ጋር የማይጣጣም ሕይወት እንዲኖራት እጅግ ውድ የሚባል ትምህርት ቤት እንድትገባም አላደረጉም። ተሊሌን ሳንፎርድ እናስገባልህ የሚሉኝ ባለሥልጣናት አሉ እኔ ግን ልጄን የማስተምረው በአቅሜ ነው ብለውኛል በወቅቱ ስለዚሁ ሲናገሩ። ከለውጡ በፊት የነበሩት የኢትዮጵያ መሪዎች በነጋሶ ላይ የፈጸሙት በደል ከፖለቲካ ልዩነት በዘለለ በእነዚህ አመለካከቶቻቸው ላይ ጭምር የተፈጸመ መሆኑን የሚያምኑ ጥቂቶች አይደሉም። የነጋሶ አመለካከትና አቋም ትክክለኛ እንደነበረ ደግሞ ትናንት በቀብር ስነ ስርዓቱ ላይ የተናገሩ ሁሉ ምስክርነታቸውን ሰጥተዋል። ፕሬዚዳንት ሳህለ ወርቅ ዘውዴ ከነዚህ አንዷ ነበሩ። አንጋፋ ፖለቲከኛ እንዲሁም የታሪክ ምሁሩ ዶክተር ነጋሶ ጊዳዳ ለእምነትና ለህሊና መኖርን አሳይተውናል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማ ነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። ለህሊና መኖርን ለእምነትም መኖርን አሳይተውናል። ችግር ሳያሸንፋቸው ወደፊት ተራምደዋል። ከህዝብ ወግነው ፍቅርና ተቀባይነትን አትርፈዋል። ትናንት በአዲስ አበባው ሚሊኒየም አዳራሽ እንደዚሁም በጴጥሮስ ጳውሎስ በተካሄደው የቀብር ስነ ስርዓት ላይ ወዳጅ ዘመዶቻቸው፣ አድናቂዎቻቸው እና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሳምንቱ ማጠናቀቂያ ቀናት ጠቅላይ ሚኒስትር አብይ አህመድና ቁጥራቸው ከ3 ሺህ በላይ የተገመተ የህክምና ባለሙያዎች አዲስ አበባ ላይ ተወያይተዋል። በውይይቱ በሥራ ላይ ያሉ የህክምና ባለሙያዎችና እጩ የህክምና ባለሙያዎች ደረሱብን ያሏቸውን አስተዳደራዊ በደሎች፣ የአሰራር መሰናክሎች፣ የደህንነት ስጋቶችና ጥቅማ ጥቅምን የሚመለከቱ ጉዳዮችን አቅርበዋል። እኛ ልጆቻችንም ዛሬ ያከምናቸውን ልጆች እቃ የለም፣ እባካችሁ የዛሬ ዓመት ተመልሳችሁ ነው። ባለሙያው አለ ሆስፒታሉ አለ፣ ግን ምን እናድርጋችሁ ብለን የዛሬ ዓመት ሲመጡ ኦፕሬብል የነበረው የልጆቹ ኬዝ ኢንኦፕሬብል ሆኖ ይመጣ። ያንን ለማድረግ አይነው ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር፣ ግን ፕራዮሪቲ፣ እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱን እና ልታግዙን የሚገባው እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ ስለዚህ ውሀት ሆስፒታሎቻችን፣ ሆስፒታል ላይ የሚሰራ ባለሙያ ለሁለት ሰዓት የሚያርፍበት ክፍል ምን አይነት ነው? መሬት እያነጠፈ የሚተኛ ባለሙያ ያለው ሌሊቱን እዛ አድሮ የዓመት በዓል ቀን እዛ ውሎ ሰውን ሲያክል መደብደብ ያለበት ለምንድን ነው ነው መደብደብስ፣ አይደለም መሰደብስ ያለበት ለምንድን ነው ነው? ጠቅላይ ሚኒስትር አብይ በበኩላቸው የደሞዝና የመሰል ክፍያዎችን በተመለከተ የሕክምና ባለሙያዎቹ ሚና በክፍያ የማይተመን መሆኑን ጠቅሰው ከክፍያ መሻሻል ይልቅ በስራቸው ማግኘት የሚገባቸው ሰብአዊ እርካታና የጀግና ክብር ከፍተኛውን ስፍራ ሊዝ እንደሚገባ መክረዋል። ሕክምናን ገንዘብ ማግኛ ሕክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነው ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት፣ ራስን መስጠት ነው፣ ሰውም ማዳን። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራ ነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድነው ይከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ በእናንተ ደግሞ ስህተት የሰው ህይወት እያለፈ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለሕክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የእኛም ሌላ ዓለም ያለው ውለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር ሲስተማቲካሊ ልክ እንደ ወታደር እንደተባለው የመስጠት ስራ ይኖርብናል። ባለሙያዎቹ ከዩኒቨርስቲ ዎች ከወጡ በኋላ በወጪ መጋራት ህግ መሰረት የትምህርት ማስረጃቸውን ለማግኘት እስከ አራት መቶ ሺህ ብር የሚከፍሉበት አሰራር እንዲቀር መወሰኑን ለታዳሚያኑ አብስረዋል። የህክምና ባለሙያዎችን ደህንነት በተመለከተ ደግሞ ይህንን ብለዋል። ከጥበቃ ጋር ተያይዞ እንደበደባለን የሚሰድቡን አሉ። አጠፋቸው ብሎ ሲያስቡ እዚያው ፍርድ የሚሰጡ ሰዎች አሉ። ላላችሁት ይህን በጋራ ካልሰራ ነው በስተቀረ በአዋጅ ልናቆም አይዘን አይዘንሃወር የሚባል የአሜሪካ ፕሬዚዳንት በአንድ ወቅት እንደዚህ አይነት ጥያቄ ቀርቦለት መንግስት መቶ ፐርሰንት ክልከላ ጥበቃ ማድረግ የሚችለው ወህኒ ቤት ላስገባቸው ሰዎች ብቻ ነው ብሎ መልሶ ነበር። ውጭ ባለን ኢንተራክሽን እያንዳንዱ ዜጋ ኃላፊነት ተሰምቶት ኃላፊነት ወስዶ ህግን ማክበር ሙያን ማክበር ያም ቢቀር ሰውን ማክበር፣ ከዚያ ደግሞ ሲያልፍ ሴትን ማክበር የሁላችን ባህል ካልሆነ በስተቀር እንደዚህ አይነት ነገር አልፎ አልፎ ማጋጠሙ አይቀርም። ከዚህ በተጨማሪ የዘርፉን ችግሮች ለመቅረፍ የተለያዩ ጥረቶች እንደሚደረጉ የተናገሩት ጠቅላይ ሚኒስትሩ የህክምና ባለሙያዎቹ ምሬት ማብዛታቸውን በመጥቀስ በእነሱ በኩል ያሉ ችግሮችን መጤን እንደሚገባቸው አሳስበዋል። ይሄ ሁሉ እኛ የተማር እኛ የምናቅ እኛ የምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት፣ አልፎ አልፎ የገቡ ሰዎች አሉ። ስድስት ስድስት ሰው ወይም አምስት ሰው ትክክል አለ። ትክክል ኢንተርናላይዝ ማድረግ መጀመርም ማስተማርም አለባቸው። እናንተ ኢንተርናላይዝ ስታደረጉ በአስጣ አምላሽ ጠይቃ ያደርጋል፣ ሌላውም ያደርጋል። እናንተ ተወረወራችሁት፣ እኔም ወረውረዋለሁ። ባለቤት ያጣል ጉዳይ ለምሳሌ ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ ስለምታውቁት እዛው ሰዓት ማክበር ላይ ምን ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁን ይመስላል። ሰርቪንግ ነው የማገልግላት አቲቪ ያለበት ጋውን የሚያከብር ነው። ከውይይቱ በኋላ በተለያዩ ማህበራዊ አውታሮች ላይ የወጡ የሕክምና ባለሙያዎችን ምላሽ ለመቃኘት ሞክረናል። ጥቂት የማይባሉ የሕክምና ባለሙያዎች ጠቅላይ ሚኒስትሩ ለአንገብጋቢ ችግሮቻቸው አፋጣኝ ምላሽ ከመስጠት ይልቅ እንደተሳለቁባቸው የሚገልጹ ጭምቅ ሀሳቦች ያለው ምላሾቻቸውን አሰራጭተዋል። የህክምና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ የትኞቹ ጉዳዮች መልስ አገኙ፣ የትኞቹ ታለፉ የሚለውን ይነግሩን ዘንድ የኢትዮጵያ የሕክምና ባለሙያዎች ማኅበር ፕሬዚዳንት የሆኑትን ዶክተር ገመቺስ ማሞን ለማናገር ሞክርን ነበር። ዶክተር ገመቺስ የማህበሩ ስራ አስፈጻሚ አካላት ከሰሞኑ ከሚያደርጉት ስብሰባ በኋላ መልሳቸው እንደሚያደርሱን ነግረውናል። በተመሳሳይ የተደረገውን ውይይት ውጤታማነትና ቅሬታዎችን በተመለከተ ማብራሪያ የጠየቅናቸው የጤና ጥበቃ ሚኒስቴር የሕዝብ ግንኙነት ኃላፊ ዮርዳኖስ አለባቸው ጉዳዩ የሚመለከተውን ሰው አድራሻ ሊሰጡን ከተስማሙ በኋላ ስልካቸው ላይ በተደጋጋሚ ብንደውልም ሳናገኛቸው ቀርተናል። ጥረታችን ይቀጥላል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስቴር ሚኒስትር ዛሬ ከሰዓት በኋላ በሚኒስትር ዶክተር አሚር አማን የትዊተር ገጽ በኩል ይፋ እንዳደረገው ከውይይቱ በኋላ የተደረሰባቸው ውሳኔዎችን ይፋ አድርጓል። ሚኒስትር መስሪያ ቤቱ በሚቀጥሉት ዓመታት የሚመረቁ ሐኪሞችም ሆነ ሌሎች ባለሙያዎችን መመደብ እንዲቻል ክልሎች ተጨማሪ መደብ እንዲያስፈቅዱ ስምምነት ላይ ስለመደረሱ ከዚህ ቀደም የትምህርት ማስረጃ ለማግኘት የሚከፈለውን ብር አራት መቶ ሰባ እንዲቀርና ሐኪሞችም እንደ ማንኛውም የመንግሥት ዩኒቨርስቲ ተመራቂዎች በወጪ መጋራት ሕግ መሠረት እንዲስተናገዱ ስለመወሰኑ፣ በፊት ወደ ጎን የነበረው የሥራ እድገት ከግንቦት 2011 ዓ ም ጀምሮ ወደ ላይ እንዲሆን ተወስኗል። በተጨማሪም ጥቅማጥቅሞችን፣ ተለማማጅ ሐኪሞችን አስተዳደር፣ በግል ተቋማት ሥራ የሚያልፉ ባለሙያዎችን የሚመለከቱና ሌሎች የውሳኔ ዝርዝሮች ይፋ ተደርገዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ አፋርና ሶማሌ ይወስደናል። በአፋር ብሔራዊ ክልላዊ መንግስት የሚተዳደሩ ሶስት ቀበሌዎች በሶማሌ ክልል ውስጥ እንዲካለሉ በቅርቡ የሶማሌ ክልልን የሚያስተዳድረው የፖለቲካ ፓርቲ ውሳኔ ማሳለፉ ይታወሳል። ይህን ተከትሎ ሐሳቡን የሚጋሩ በሰላማዊ ሰልፍ ድጋፋቸውን ገልጸዋል፤ የሚቃወሙት ደግሞ በመግለጫ ቅሬታቸውን አስታውቀዋል። በአፋር ክልል የሚገኙ የፖለቲካ ድርጅቶች የሰጡትን መግለጫ መስፍን አራጌ እንደሚከተለው አዘጋጅቶታል። በአፋር ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ድርጅቶች የሶማሌ ብሔራዊ ክልላዊ መንግስት የሰጠው መግለጫ በሁለቱ ወንድማማች ህዝቦች መካከል ግጭትን የሚያስነሳ ነው ሲሉ ወቅሰዋል። የአፋር ህዝብ ፓርቲ የጽህፈት ቤት ኃላፊ ሁሴን ዳቶና ታሪክን እያጣቀሱ አስተያየታቸውን ይጀምራሉ። የኢሳና የአፋር ግጭት የረጅም ጊዜ ታሪክ ያለው ግጭት ነው። ሀገራችንን ሲገዙ የነበሩ ሶስት መንግስታት እልባት ሳይሰጡት በይደር የቆየና ለዘመናት የነበረ ግጭት ነው። ነገር ግን ከጊዜ ጊዜ ግጭቱ መልኩ ይዘቱን እየቀየረ ዛሬ ላለበት ደረጃ ደርሷል። የአፋር ህዝብ ፍትሀዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድም መግለጫውን ብዙሀኑን የሶማሊ ህዝብ የሚወክል አይደለም ይላሉ። የአፋር ህዝብ እንግዲህ ከሶማሌ ህዝብ ጋር አብሮ የኖሬ በኢትዮጵያዊነት የሚናም ነው። የሶማሊ ህዝብ ደግሞ አንደበታብ እናምን በሁለት ሺ ሰባት በሁለቱ ክልል መንግስታት መካከል የተደረጉ ስምምነቶች እነዚህ ሶስቱ ከተሞች ሎም የአፋር እና የሶማሊ ክልል አስተዳደራዊ ወሰኖችን ለመወሰን የተደረገውን ስምምነት ደህንነት ወድቅ አድርጎ የሱማሌ ክልል ልዩ ፖሊሶችን ወደዛ አካባቢ ያሰማራበት ውሳኔ በጣም ጸባጫሪ እዛ አካባቢ በተለይ ካለፉት አምስት ወራቶች ጀምሮ በሁለቱ ማህበረሰብ መካከል የተከሰተውን ግጭት ወደ ከፋ ሁኔታ ሊመራ የሚችልና ሁኔታውን ወደ ለየለት ጦርነት ሊያመራ የሚችል ነው። የአፋር ህዝብ ፍትሀዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ ግዛቱን ለመስፋፋት የሚደረጉ አንዳንድ ቀደም ሲል የዚ አባሪ ዳን የነበረ ነው። አሁንም ያ አካባቢ የሚያረገሩ ሰዎችም አለ። እናሱ አቋም ቢለን ነው የምንይዘው ነኛ እንጂ ሸማላው የሶማሊ ህዝብ ብለን አናምንም። ይህ ግጭት ዘላቂ የሆነ መፍትሄ ሊያገኝ የሚችለው በሁለቱ ማህበረሰብ መካከል የሀይማኖት አባቶች፣ የሀገር ሽማግሌዎች፣ ሌሎች ማህበረሰቡ የሚወክሉ አካላት በሰከነ መንገድ እንዲገናኙ ተደርጎ ዘላቂ የሆነ መፍትሄ እንዲገኝ የሚል እምነት ነው ያለን። አስተያየት ሰጪዎቹ አሁንም በአፋር ህዝብ ላይ የሚደርሰው መፈናቀል ሊቆም እንደሚገባው ያሳስባሉ። አዛይቱ አካባቢ አፋሮች እየተፈናቀሉ ነው። በገዳማዊቱም እንቅፍም እየተፈናቀሉ ነው። ብዙ ህይወቱን አልፈዋል። አሁን ደግሞ ጊዜ ለመስፋፋት ወደ ውስጥ እየገቡ ነው። ይሄ ደግሞ በጣም በጣም አሳሳቢ ሁኔታ ነው እና ይሄንን ደግሞ መንግስታችን ደግሞ ላይ ማግባት አለባት። የአፋር ብሔራዊ ክልላዊ መንግስት እስካሁን በጉዳዩ ላይ ምንም አይነት መግለጫ ለመስጠቱ አግባብነት እንደሌለው ነው የሚጠቅሱት አስተያየት ሰጪዎቹ። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሎይታ የክልሉ መንግስት በጉዳዩ ላይ መግለጫ ሳይሰጥ የቆየው እሳትን በውሃ እንጂ እሳትን በሳት የማጥፋት አቅጣጫ አያዋጣም የሚል አቋም በመያዙ ነው ብለዋል። ህዝብን የማረጋጋት ከሚመለከተው አካላትም ጋር ውይይት ድ ስራዎች እየተሰሩ መሆናቸውን ጠቁመዋል። ሶማሌ ብሔራዊ ክልላዊ የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ኃላፊ አቶ አብዱላሂ መሐመድን በስልክ አናግሬያቸው ነበረ። እሳቸው እንደሚሉት በአፋር ክልል ውስጥ ሶማሌዎች የሚኖሩባቸው አካባቢዎች ኢኮኖሚያዊ፣ ፖለቲካዊና አስተዳደራዊ ተጠቃሚነታቸው አልተረጋገጠም። የደህንነትም ስጋት አለባቸው። ከሁሉም ህጎች በላይ ህግም እስከሆነ ድረስ እነዚህ ሰዎች ወይ ተጠይቆ በራሳቸው ፍቃድ ወደ አፋር ክልል መግባት አለባቸው ወይም በሪፍረንደም ወደ አፋር ክልል መግባት አለባቸው የሚል አስተሳሰብ እና አቋም ነው ያደረገነ። ህግንና ህገ መንግስቱን መሰረት ካደረጋችሁ ቅድሚያ የህዝቦች ጥያቄ ከሆነ የሚቀድመው፣ ታዲያ ለምን የህዝቦቹን ጥያቄ አስቀድማችሁ መግለጫውን ማስከተል አልቻላችሁም ነበር? እኛ መጀመሪያ የሚያስቀድም ነው እስከ ዛሬም ስናናገር የነበረው ከፌዴራል መንግስትም ቢሆን ከሌት አፋር ክልልም ቢሆን መጀመሪያ የሚያስቀድም ነበረ የህዝቡ ጥያቄ ነው። እንዲህ አይነቱ መግለጫ በሁለቱ ወንድማማች ህዝቦች መካከል ግንኙነት ላይ ጠባሳ ሊጥል አይችልም ብላችሁ ታስባላችሁ? አዎ አይጥል፣ ምክንያቱ ሁለቱ ህብረተሰቦች ወንድማሞች ናቸው። እውነት ነው እኛም እናምናለን። ግን ለምሳሌ ባለፈው የመጨረሻው ስናየው በአስር ሰዎች ሲገደሉ፣ አራቱ ደግሞ ሲቆሰሉ ከአፋር ክልል የገቡ መለሻዎች ናቸው ነው ስለዚህ አሁን ሲደረጉ የነዛ ሰዎች መብት መከበር ሲገባውና ሰላምን መጠበቅ የሚገባው ከኛ የበለጠ አፋር ክልል ነበር ይሄን ማጠበቅ የነበረባቸው ማለት ነው። ስለዚህ ውሳኔው የህዝብን ፍላጎት መሰረት ያደረገ ነው ነው የምትሉት? ይሄ ህዝቡን ፍላጎት መሰረት ያደረገ ነው፣ ሀንድረድ ፐርሰንት ይሄ ነው። አቶ አብዱላ፣ ምናልባት እዚህ ላይ የማነሳለው ጥያቄ ወረዳዎቹ በአፋር ክልል ከተከለሉ እና እያስተዳደራቸው ያለው የአፋር ክልል ከሆነ በምን አግባብ ስለነሱ መረጃ ወይም የነሱን ስሜት ለማረጋገጥ ቻላቸው ሶማሌ ብቻ ነው ሌላ ቀበሌዎች እንደሆኑ፣ ሶስቱ ቀበሌዎች እንድፍቶ፣ አዳይቱና ገርባሳ ማስተዳደር ቢገባቸው እነሱ ራሳቸው ነው ማስተዳደር መቻል አለባቸው። ፖለቲካ ላይ ተሳትፎም ሲያስፈልጋቸው እነሱ ራሳቸው ከዛ አካባቢ የተማሩ የወጡ ልጆች ናቸው ማስተዳደር የሚገባቸው። እንደ ልዩ ዞን ማለት ነው፣ እንደ ልዩ ወረዳ ማለት ነው። ለእኛ ቦታም የትኛውም ክልልም እንደዚ አይነት አለ። ህብረተሰቡ ቅሬታውን እያቀረበ እስካለ ድረስ እኛ ቆመን ማየት የለብንም ነው። እኛ ማግኘት የሚገባቸው እንዲያገኙ በሰላማዊ መንገድ፣ ምንም ሌላ በሁለቱ ህብረተሰብ መካከል ሌላ መፍጠር ሳይሆን፣ በሰላማዊ መንገድ ማግኘት የሚገባቸው የመንግስታዊ በሆነ መሰረት እኛ ሄደን በዛ አካሄድ ነው ህብረተሰቡን ልንረዳ ምንችለው ብለን ነው። ወረዳዎቹ የኢኮኖሚ የፖለቲካና የማህበራዊ ተጠቃሚነታቸው ወይም ስልጣን ተጠቃሚነታቸው ካልተረጋገጠ እናንተ የአፋር ክልል እንዲያስተካከልና የእነዚህን ህዝቦች መብት እንዲጠብቅ ጥያቄ አቅርባችሁለት ነበር? አቀርበናል። ከአንዴም ከሁለቴም ከሶስቴም በላይ ተደርገዋል፣ ስብሰባ ተደርገዋል። በጠቅላይ ሚኒስትር ጽህፈት ቤት እንደዛ አይነት ስብሰባዎች ተደርገዋል። ሁለቱ ሊቀመንበሮች እና ፕሬዚዳንቶች ባሉበት፣ የፓርቲ ኃላፊዎችም ባሉበት ተደርገዋል። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሎይታ በሶማሌ ብሔራዊ ክልላዊ መንግስት የተሰጠውን መግለጫ መሆኖ የቀረቡትን ምክንያቶች አይቀበሏቸውም። ህብረተሰቡን ወታለ ሆነ ወደግጥጥ የሚያምራ ነገር ነው። በእርግጥ የታወቀው አንድ ክልል ህዝብ ላይም የተወሰነ ውሳኔ ነው ብለን አናምንንኛ ምክንያቱም አፋር ማለት የብዙ የብሔሮች ብሔረሰቦች መኖሪያ ነች። እንደ ሀገር ይህ ለውጥ ሲመጣ ሁሉም ከተለያዩ ክልሎች ተፈናቅለው ወደ የሀገራቸው ሲመለሱ ከአፈር ውስጥ አንድም የተፈናቀለ ህብረተሰብ የለም በዚህ ሰዓት አፈር የሁሉም ብሔር ማህበረሰብ መኖሪያ እንደመሆኑ መጠን ይሄ የታወጀው ጦርነት አፈር ላይ ብቻ ሳይሆን አፈር ላይ የሚኖሩ የሁሉም ብሔር ብሔረሰብ አባላት ላይ የጦርነት አዋጅ እንደሆነ ነው እኛ የምንቆጥረውን። እኛ ደግሞ ጦርነት መፍትሔ አይደለም አይበጅም ነው የምንለው። የሶማሌ ክልላዊ መንግስት ህገ መንግስትንና ህገ መንግስቱን ብቻ መሰረት አድርጌ ነው ወደ እኔ ክልል መሆን አለባቸው የሚለው መግለጫ የሰጠሁት። ምክንያቱም ሶማሌዎች የሚኖሩበት ግን ደግሞ ማህበራዊ ኢኮኖሚያዊና ፖለቲካ ጥቅማቸው ያልተረጋገጠበት በመሆኑና ተደጋጋሚ ጥያቄ ማቅርቤ ተገቢው ምላሽ ባለመሰጠቱ የወሰንኩት ውሳኔ ነው የሚል ሰላማዊ ነው መግለጫ የሚል ነው። እንዴት ነው ታዲያ ይሄንን የሚያጣጥሙ? መግለጫው ሰላማዊ አይደለም ጠባጣሪ ነው መግለጫው ስለይ። ይሄ ሶስቱ ቀበሌ ጉዳይ ግልጽ የሆነ ጉዳይ ነው። ሶስቱ ቀበሌ መሬቱ የአፋር ሆኖ የትኛውም ኢትዮጵያዊ እንደሚኖርበት እነሱም በዚህ ቀበሌ ለማንኛውም ኢትዮጵያዊ እንዲኖሩ ነው የተወሰነላቸው ብቸኛ ነዋሪዎች ሶማሌዎች ብቻ ናቸው የሚል አስተያየት አላቸው። አይደለም፣ አይደለም። የተለያዩ ብሄር ብሄረሰቦች አሉ። ስለዚህ እኛ እንደ ክልል መንግስትም ጥያቄው እንኳን አግባብ ቢሆን ጥያቄው አግባብ አይደለም፣ ግን ህግና ህገ መንግስቱን መሰረት አድርጎ የሚመለስ ነው እንጂ በጦር አዋጅ የሚመለስ ጥያቄ የለም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። በዩናይትድ ስቴትስ ባለፈው ታህሳስ ወር በትምህርት ቤቶች ላይ ከተቃጡ የእሩምታ መሳሪያ ጥቃቶች ጋር የተያያዙ ሶስት ሰዎች በአስር ቀናት ውስጥ ራሳቸውን አጥፍተዋል። ሁለቱ ቀደም ብለው ከነበሩ ጥቃቶች የተረፉ ተማሪዎች ሲሆኑ አንደኛው ደግሞ የስድስት ዓመት ልጁን በመሰል ጥቃት ያጣ አባት ነው። የአሜሪካ ድምጿ ዶራ ሚኳር ስለምን ከጥቃቶቹ ጋር ግንኙነት ያላቸውን ሰዎች ራሳቸውን ለማጥፋት እንደተዳረጉ ጠይቃለች። በመቀጠል በምታዳምጡበት መልክ ወደ አማርኛ መልሰነዋል። በሊትልቶን ኮሎራዶ በሚገኘው ኮሎምቢን ከፍተኛ ሁለተኛ ደረጃ ትምህርት ቤት በርካቶች በሩምታ ተኩስ ከተፈጁ 20 ዓመታት ተቆጠሩ። ዋሽንግተን ፖስት ጋዜጣ እንደሚለው በእነዚህ ጊዜያት በ229 ትምህርት ቤቶች የነበሩ 223,000 የዩናይትድ ስቴትስ ተማሪዎች ለጦር መሣሪያ ወለድ ግጭቶች ተጋልጠዋል። ዶናልድ ፍሪድሄም የሥነ ልቦና ባለሙያ ናቸው። ሕፃናት ችግር ቻይ ናቸው ለማንሰራራት ይቻላቸዋል ችግሮችን ለመቋቋም ብሎም ለመጋፈጥ አቅሙ አላቸው። የሥነ ልቦና ባለሙያው ዶናልድ ፍሪድሄም ከሩምታ የተኩስ ጥቃቶች በኋላ ራሳቸውን ለማጥፋት የሚያስቡ ተማሪዎች አንዳንዴ ቀድሞውኑ ለነበረ አሉታዊ የሕይወት ገጠመኝ አጸፋ እየሰጡ ሊሆን ይችላል ብለው ያስባሉ። በትምህርት ቤት ውስጥ የተፈጠረ የሩምታ ተኩስ አስጨናቂ አፍታ ቀድሞ የተከሰተ ድብርትና ቀቢጸ ተስፋ ስሜቶች እንዲያገረሹ ያደርጋል። ይህ አንደኛ ክፍል ተማሪ የነበረችው ልጁን እንደ ኤሮፓውያን ዘመን አቆጣጠር በ2012 በሳንዲሁክ አንደኛ ደረጃ ትምህርት ቤት ተማሪዎች ላይ በተከፈተ የሩምታ ተኩስ ያጣው ጀርሚ ሪችማን ባለፈው ታህሳስ ላይ ራሱን አጥፍቷል። በተመሳሳይ በማርጆሪ ስታንማን ዳግላስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከነበረ የሩምታ ተኩስ ጥቃት የተረፉ ሁለት ተማሪዎችም ራሳቸውን አጥፍተዋል። ጊዜ ሁሉንም ይሽራል ከአንድ ነገር በስተቀር፣ እሱም ልጅን የማጣት ሕመም ነው። ጊዜ እሱን ሊያክመው አይችልም። ከተፈጥሮ ቁጥጥር ውጪ ነው። መቼም መቼም የማይሽር ጠባሳን ይተዋል። ከግማሽ በላይ የሆኑት የእሩምታ ተኩስ ጥቃት እማኞች አሰቃቂ ትዕይንቶችን ከማየት የሚመነጭ ጽኑ ቁዘማ ተጠቂዎች ናቸው። ይህን የሚከታተለው ማዕከል እንደሚለው ይህ ጽኑ ቁዘማ ዘማ ራስን ለማጥፋት ምክንያትም ይሆናል። ሳማንታ ሃቪላንድ ከኮሎምቢን የሩምታ የመሣሪያ ጥቃት የተረፈች ናት። ዛሬ የዴንቨር የሕዝብ ትምህርት ቤቶች የሥነ ልቦና አማካሪ ሁና ትሠራለች። እኒህ የሩምታ መሣሪያ ጥቃት ክስተቶች እያንዳንዱን የማንነታችሁን ክፍል የሚገነጣጥሉ ናቸው። ዓላማቸውም እሱ ነው። እኒህ ወላጆች አብረዋቸው ሊሆኑ የሚገባቸውን ልጆቻቸውን ነው የተነጠቁት። ከዚያ ደግሞ ማኅበረሰባችሁን ታጣላችሁ። ከዚህ ዓለም የሚወደዱ ነገሮች ሁሉ ጠፍተውብን ይቀራሉ። ይህ ባለሥልጣናት ከሚያውቁት ቁጥር በላይ ከሩምታ የመሳሪያ ጥቃቶች ጋር በተያያዘ የተጎጂዎች ብዛት ያሻቀበበትን ምክንያት ማሳያ ነው። አድማጮቻችን እስካሁን ድረስ አብራችሁን ስለሆናችሁ እናመሰግናለን። የዛሬውን የጋቢና ቪኦኤ ጉዞአችንን በዚህ ቋጭተናል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ሀብታሙ ስዩምና ጽዮን ግርማ ነበር። ዝግጅታችንን በቴክኒክ ያቀናበረልን ደግሞ ሞክቢል ያቤሮ ነበር። ጉዞአችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት፣ በነገ ጉዞ እንገናኝ።